ዛሬ አጭር ቆይታ የማደርገው ከአንጋፋው የእግር ኳስ ተጫዋችና ጋዜጠኛ ታሪኬ ቀጭኔ ጋር ነው። አቶ ታሪኬ ለኢትዮጵያ ስፖርት መንደር ባይተዋር አይደሉም። በእግር ኳስ ተጫዋችነት ቀደም ሲሉ በምድር ጦር፣ በሜታ፣ በኤሌክትሪክ ከዛም በኋላ ኳስ ካቆሙ በኋላ በጋዜጠኝነት ደግሞ ረጅም ዓመታትን በኢትዮጵያ ስፖርት ታሪክ በጋዜጠኝነት ረጅም ዓመት ሰርቻ ያለ አቶ ታሪክ የቀጭኔ ከሰሞኑ ከወዳጆቻቸው ጋር በመሆን የተረሱ ደጋፊ የሌላቸው የቀድሞ የኢትዮጵያ እግር ኳስ ተጫዋቾችን የሚደግፍ መርሐ ግብር አከናውነዋል። ዋናው ዋናው ትልቁን ትልቁን የአንበሳውን ድርሻ የሚወስደው ያሰባሰበው ሸዋረጋ ደስታ ነው። የቀድሞ ባንክ ተጫዋች ነው እና እኔ እነዚህን የቀድሞ ስፖርተኞች ቢያንስ መታወስ አለባቸው አይዟችሁም በላቸው በሚል ከሱ ጋር ይሄንን ነገር ሀሳቡን አመጣን። ቀደም ሲል አስር ያህል የቀድሞ ክቡር ዘበኛ የምድር ጦር እና በኢትዮጵያ ብሔራዊ ቡድን ተጫውተው ያሳለፉ እግር ኳስ ተጫዋቾች አብረውኝ የተጫወቱ ናቸው። እነሱን በመጀመሪያ ያረዳል። አሁን ደግሞ ሁለተኛውን ዙር ልክ እንደዚሁ እንደዚህ መስራት አለብን በሚል ሁሉን ነገር ሀሳቡንም ገንዘቡንም ሁሉንም ነገር እንትን ያለው እሱ ነው። እኔ በእንትን ደረጃ ነው፣ በቃ እነኝህን ሰዎች በማስታወሱ ላይ ነው። ከሱ ጋር አብሬ ተባብሬው የሚሰራ አንጋፋው የስፖርት ሰው፣ በብዙ አድማጮች ጭንቅላት ውስጥ የሚመላለስ አንድ ጥያቄ ጠይቄያቸው ነበረ። ጥቂት የማይባሉ የቀድሞ እግር ኳስ ተጫዋቾች ያሉበት ሁኔታ እጅግ አሳዛኝ ነው። የዚህ ምክንያቱ ምንድን ነው? በተለይ ቀደም ሲል የተጫወቱ ታሰጫዎች የዛን ጊዜ የነበረውን ሁኔታ ስታይ ኳስ ለመጫወት ስታ ነው እኔም ጨምሮ ማለት ነው። ምንም አይነት ደምስ ለገንዘብ የምታስብበት ዘመን አልነበረም እና ከተጫወቱ በኋላ ምንም አማራጭ ስለሌላቸው የላቸ በኑሮ ተዳክመው እንደ ተቸግረው እስከ መሞት ደረጃ ደርሰዋል። ብዙሆን እግር ኳስ ተጫዋቾች ስርተኝ፣ ቦክሰኞችን፣ ማስሬቶች የኢትዮጵያን ባንዲራ በኦሎምፒክ በተለያዩ ኢንተርናሽናል ውድድሮች ላይ ያውለበለቡ ያስጠሩ ጀግሮች በችግር ምክንያት ሲወሳቸው ሁሉ ያለፉ አሉ። አሁንም በጣም የተቸገሩ አሉ እና በተለይ በተለይ የቀድሞው ስፖርተኞች ተጎድተዋል። በቃ ይሄ ምንም የማያጠበቅ የማያነጋግር ነገር ነው። ስፖርት ባለውለታዎችን መደገፍና መርዳት ለቀጣይ ዘመን ስፖርተኞች የሚጠርፍ ጠቀሜታ እንዳለው አይካድም። አቶ ታሪኬ በራስ ተነሳሽነት የጀመሩትን የማስተባበር ስራ እንደሚቀጥሉም ነግረውኛል። ቤቱ ይወቀው እንጂ አብዛኛው ስፖርተኛ በጣም የተጎዳና በኢትዮጵያን በዓለም አደባባይ ያሰሩ ተቸግረው እየኖሩ ነው። ግን እነዚህም የተቸገሩ ባለ ሁለተኞችን አሁን በተገኘው አጋጣሚ ደግሞ እኔ ረጅም ዓመታት እንደዚህ አይነት ነገር ላይ የምችለውን ነገር እያደረስኩ አሳልፊያለሁ። የዘፊትን ይሄን ነገር ማድረግ ግዴታችን። አሁንም ያሉ ስፖርተኞች እንዳይጎዱ በአኗኗራቸውን ተመንዳይ ከነዚህም ደግሞ ብዙ ነገር መማር አለባቸው አሁን ላይ እርግጥ የተሻለ ነገር ነው፣ የተሻለ ክፍያ ነው፣ ጥሩ ነው። ያኛው ትውልድ ግን ለሀገሩ ኳስ ለመጫወሰ የሀገሩን ስም ለማስጠራት ነው። የኛን ትውልድ እየተከተለ ነው። የሀገሩን ስም ማስጠራት ይፈልጋል። ግን ፔመንቱ የተሻለ ነው። አኗኗሩ ስፖርተኛው እጅግ በጣም የተሻለ ነው። በጣም ጥሩ ነው። ፕሮፌሽናል በለው አሁን ላይ ያሉ እዛ ላይ የነበረው ትውልድ ተጉርቷል። ስለዚህ እነዚህ ይህንን የተጎዳውን ትውልድ ለዚህ ሀገር ለዚህ ሀገር ውለታ ሰርቶ ያሳለፈውን ትውልድ የበፊቱን ትውልድ አሁን ላይ ሆነን በህይወት ያሉት አጠጋ ሄደን አይዟችሁ ማለት፣ በህይወት የሌሉትን ቤተሰቦቻቸውን ማበረታታት የግድ ያስፈልጋል። ማስታወስ ያስፈልጋል። ምንም ቢሆን ለዚህ ሀገር ውለታ ሰርቶ አልፈዋል።